ये बहाल मदरक አፍሪካውያን በተለያየ ጊዜ የኖቤል የስነ ጽሁፍ ሽልማት ማሸነፍ ችለዋል። አሁን ደግሞ አፍሪካዊ ተገኝቷል። ይህም እንግዲህ ለአፍሪካ የቆየና ብዙ ዘመን ያስቆጠረ የስነ ጽሁፍ ታሪካን ለአፍሪካ ውስጥም እና እነዚህ ነገሮች ወደ ዓለም አቀፍ ገበያ እንዲገቡና አፍሪካም በሌላው በዚህ ስነ ጥበብ ዘርፍ ከምታደርገው አስተዋጽኦ ደግሞ እንደዚሁ በስነ ጽሁፍ ዘርፍ የምታደርገው ማስተዋጽኦ ትንሽ የጎላ እንዲመጣ ለማድረግ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። በአዲስ አበባ የሆሄ የስነ ጽሁፍ ሽልማት አዘጋጅ አቶ ኤፍሬም ብርሃኑ ታንዛኒያዊው የ72 ዓመቱ ደራሲ አብዱራዛቅ ጎርናህ የዘንድሮውን የዓለም የሥነ ጽሑፍ የኖቤል ሽልማት ማሸነፋቸውን ተከትሎ የሰጡን አስተያየት ነበር። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ? በየዓመቱ እንደሚደረገው ሁሉ ባለፈው ሳምንት ሐሙስ ከቀኑ ሰባት ሰዓት ቀጥር ላይ በስቶክሆልም የሚገኘው የስዊድኑ ንጉሣዊ የሳይንስ አካዳሚ ህንፃ ውስጥ የሚገኘውን ከባድ የሚመስል ትልቅ በር ስዊድናዊው ታዋቂ ደራሲ ማቲያስ ማለም ከፍተው የሚያነቡትን ጽሁፍ ይዘው የድምፅ ማጉያና መቅረጫ ወዳለበት ቆም ብለው፣ የ2021 የስነ ጽሁፍ የኖቤል ሽልማት ደራሲ አብዱልራዛቅ ጉርናህ አሸንፏል። በዛንዚባር የተወለዱትና በአሁኑ ወቅት ኑሯቸው እንግሊዝ ሀገር ያደረጉት ደራሲ ለሽልማት የበቁት የቅኝ ግዛት ባህልና በአህጉር መካከል በስደተኛው ዕጣ ፈንታ ላይ ያደረሰውን ጉልህ ተጽዕኖ የሚጋፈጡ ስነ ጽሁፎች በማበረከታቸው ነው። ታንዛኒያዊው ደራሲ አብዱራዛቅ፣ ምናልባት የሆነ ሰው ቀልድ ቀልዶ የሚያታልላቸው ስለመሰላቸው ነገሩ ቀልድ ነው ብለው አልተታለልኩም ቢጤ ለማለት ለመልስ ተዘጋጅተው እየተጠባበቁ ነበር። በቴሌቪዥን ላይ ቀርበው ከስዊድኑ የንጉሳዊ ሳይንስ አካዳሚ የአብዱራዛቅ ጎርናሃን አሸናፊነት ለዓለም ያወጁት ስዊድናዊው ደራሲ አብዱራህዛቅ ጎርና ጋር ስልክ ደውለው እንኳን ደስ ያሉ የስነ ጽሁፍ ኖቤል ሽልማትን አሸንፈዋል ብለው ሲሏቸው ነው። ጥቂት እንደ ማመን ቢጤ ዳዳቸው። ከዚያም የተለያዩ የዜና ምንጮች በዜና መልክ መቅረቡን ሲሰሙ እውነት ለመናገር ይህ ጉዳይ በተለያዩ ጣቢያዎች በይፋ መነገሩን እስክሰማ ድረስ ማመን ተስኖኝ ነበር ብለዋል። በምዕራብ አፍሪቃዊቷ ቤኒን ታዋቂ የሆነው ደራሲ ፍሎሪን ኳዞቲ ዜናው የአፍሪቃን የኪነ ጥበብ ዓለም የሚያነቃቃ ነው ብሎታል። ይህ ለመላው አፍሪቃ ኪነ ጥበባዊ ዓለም ታላቅ ዜና ነው። ሌሎች የአፍሪቃ ሥነ ጽሑፍ ባለሙያዎችም የእሱን ፈለግ እንደሚከተሉ ተስፋ አደርጋለሁ። ከዚህ ቀደም የናይጄሪያው ደራሲ ቮለ ሳይንግ የሥነ ጽሑፍ ኖቤል ሽልማት ሲያገኝ 80 ዓመት እስኪሞላው መጠበቁ ይቆጨናል። የታንዛኒያው ደራሲም ገና የ20 እና 30 ዓመት ዕድሜ ክልል ሳለ ጀምሮ በስደት ዓለም ነው የሚኖረው። ታንዛኒያዊ እንደሆነም ነው የሚናገረው። በርካታ ጽሑፍንም አቅርቧል። ሽልማቱ እስኪ ያገኝ ግን ብዙ ጊዜ ወስዷል። በመቀጠል የሥነ ጽሁፍ ኖቤል ሽልማት ከሰህራ በታች ካሉ አፍሪካ ሀገራት መካከል ለሦስተኛ ድራሲ ብዙ ዓመታትን ሳንጠብቅ ይሸለማል ብዬ ተስፋ አደርጋለሁ። የቶጎ ተወላጅና በቶጎ በፈረንሳይኛ ስነ ጽሁፋቸው የሚታወቁት ኬሲ እፎይ የዛንዚባሩ ተወላጅ የዘንድሮውን ስነ ጽሁፍ ማሸነፋቸው ለአፍሪቃ ስነ ጽሁፍ እውነተኛ ማበረታቻ ነው ብለዋል። ይህ ለአፍሪካ አንባቢዎች መልካም ዜና ነው። ምክንያቱም አፍሪካውያን አንባቢዎች የአፍሪካ ስነ ጽሁፎች ለምን በእንግሊዝኛ አይተረጎሙም ብለው ራሳቸውን ስለሚጠይቁ ነው። እንዳየነው ብዙ ጊዜ አይተረጎምም። ይህ ጉዳይ በእንግሊዝኛ የሌሉ ፈረንሳይ ተናጋሪ ደራሲያን ስራዎችን ይመለከታል። ግን ደግሞ ከሁሉ በላይ በአፍሪካ ቋንቋዎች የሚጻፉ ብዙ የአፍሪካውያን ድርሰቶች አልተተረጎሙም። ይህን ሽልማት አንድ አፍሪካዊ ደራሲ ማግኘቱ ለአፍሪካ ስነ ጽሁፍ እውነተኛ ማበረታቻ ነው ብዬ አምናለሁ። በጎርጎሮሳውያኑ ሳውያኑ 1948 ዓ.ም በታንዛኒያዋ ዛንዚባር የተወለዱት ደራሲ አብዱራዛቅ ጎርናህ በ1960 ዎቹ ዓመታት በስደት ወደ ብሪታንያ ካሄዱ በኋላ የከፍተኛ ትምህርታቸውን እዚያው በብሪታንያ አጠናቀው እስካሁኑ ጊዜ ድረስ በኬንት ዩኒቨርሲቲ የእንግሊዘኛና የድህረ ቅኝ ግዛት ዘመን ታሪክ አስተማሪ ሆነው በማገልገል ላይ ናቸው። ወጣቱ አብዱራዛቅ ጎርናህ ወደ ብሪታንያ የተሰደዱት ከዛንዚባር አመፅና አብዮት ብሎም ነፃነት በኋላ 21 ዓመት ሲሞላቸው ነበረ። አብዱራዛቅ ጎርናህ ቅኝ ግዛትን ጠቅሰው ስነ ጽሁፍ የጀመሩት በጣም በወጣትነት እድሜያቸው እንደሆነም ይናገራሉ። በስነ ጽሁፍ ኖቤል ተሸላሚው አብዱራዛቅ ጎርናህ የቀድሞውን የትውልድ ሀገራቸውን ታንዛኒያን ደጋግመው የሚጠቅሱበትና የጀርመንና የእንግሊዝን የቅኝ ግዛት አገዛዝ የሚያወሳ አስር ልብ ወለዶችንና በርካታ አጫጭር ታሪኮችን አሳትመዋል። ደራሲ አብዱራዛቅ ያፍ መፍቻ ቋንቋቸው የስዋሂሊ ቋንቋ ቢሆንም ያሳተሟቸው መጽሐፍቶች ሁሉ ግን በእንግሊዘኛ ናቸው። በአፍሪቃ የሥነ ጽሑፍ ኖቤል ሽልማትን ያገኙ አፍሪቃውያን ከዘንድሮ ተሸላሚ ጋር በቁጥር ስድስት ናቸው። ናይጀሪያዊው ደራሲ ወሊ ሶይንካ በጎርጎሮሳውያኑ 1986 ዓ ም ሽልማቱን ወስዷል። በጎርጎሮሳውያኑ 1988 ዓ ም ግብፃዊው ናጉብ ማፎዝ ተሸላሚ ነበር። በጎርጎሮሳውያኑ 1991 ነጯ ደቡብ አፍሪቃዊት ጸሐፊ በመባል የምትታወቀው ናዲን ጎርሜን የስነ ጽሑፍ ኖ ኖቤል ሽልማትን ተቀብላለች። በ2003 ዓ ም ደቡብ አፍሪቃ የተወለደው ነጩ አፍሪቃዊ ጆን ማክስዌል የሥነ ጽሑፍ ኖቤል ተሸላሚ ነበር። በጎርጎሮሳውያኑ 2008 ደግሞ የሙሪታንያና የፈረንሳይ ዜግነት ያለው ደራሲ በሥነ ጽሑፎቹ ኖቤልን አግኝቷል። ዘንድሮ ያው በዛንዚባር የተወለዱት አብዱራዛቅ ጎርኔህ ተሸላሚ ናቸው። በአዲስ አበባ የሆሄ የሥነ ጽሑፍ ሽልማት አዘጋጅ አቶ ኤፍሬም ብርሃኑ የሽልማቱ ዳ ዳግም ወደ አፍሪካ መምጣት ትልቅ ትርጉም እንዳለው ተናግረዋል። እንግዲህ ከዚህ በፊት አምስት የአፍሪካውያን በተለያየ ጊዜ የኖቤል ቤት መጽሑፍ ሽልማት ማሸነፍ ችለዋል። አሁን ደግሞ ስድስተኛ አፍሪካዊ ተገኝቷል። ይህም እንግዲህ ለአፍሪካ ስነ ጽሁፍ በጣም ማለት የቆየና ብዙ ዘመን ያስቆጠረ የስነ ጽሁፍ ታሪክ ያለ አፍሪካ ውስጥም እና እነዚህ ነገሮች ወደ ዓለም አቀፍ ገበያ እንዲገቡና አፍሪካም በሌላው በዚህ ስነ ጥበብ ዘርፍ ከምታደርገው አስተዋጽኦ ደግሞ እንደዚሁ በስነ ጽሁፍ ዘርፍ የምታደርገው አስተዋጽኦ ትንሽ የጎላ እንዲመጣ ለማድረግ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ታንዛኒያዊ ናቸው እሳቸው ያሉበት ሀገር ያሉ ደራሲያንም አይ ቲንክ ይበለጠና የሚያነቃቃ ይሆናል ብዬ አስባለሁ። እንደዚሁም ደግሞ በመላው አፍሪካም ላሉ ፀሐፊያን ትልቅ መነሳሳት የሚፈጠር ሽልማት ነው ብዬ አስባለሁ። በእሳቸውም አይ ቲንክ ትልቅ ትልቅ ፀሐፊ ናቸው። ዞ ያው ብዙ ጊዜ የኖሩት ከአፍሪካ ውጭ ቢሆንም ያው ትልቅ አፍሪካዊ ጉዳዮችን ያነሱ የሚጽፉ ደራሲ ናቸው። ኢትዮጵያ እንግዲህ በጣም ግዙፍ የሆነ የስነ ጽሁፍ ሀብት ያላት ሀገር ናት። እና እና ይህንን የስነ ጽሁፍ ሀብት ወደ ዓለም አቀፉ መድረክ ለማምጣት ምን አይነት ጥረት እየተደረገ ነው? እንግዲህ አንዱ ጥረት እኛ እያደረግን ያለ ነው። በየአመቱ የሚወጡ መጽሐፍቶችን እያወዳደርን ሽልማት እንሰጣለን። አሁን ሶስት ጊዜ ለማካሄድ ሞክረናል። ውሄ የስነ ጽሁፍ ሽልማት ይባላል። እንግዲህ ቅድም እንደጠቀስሽው በሀገር አቀፍ ደረጃ ነው። ያው ኢትዮጵያ የስነ ጽሁፍ ሀገር ነው እንላለን፣ ብዛት የራሱ ፊደል አለው እንደዚህ። ግን ብዙም መጽሐፍት አይደለም ብዙ ሲበረታቱ አይታይም። እና በእርግጥ ቀደም ሲል የቀዳማዊ ኃይለ ሥላሴ ሽልማት ድርጅት ብዙ እንደዚህ የስነ ጽሁፍ ሰዎችን እውቅና ይሰጥ ነበረ። ከዛም በኋላ በመንግስት የተጀመሩ ትንሽ ጥረቶች ነበሩ በባህል ሚኒስቴር ኢትዮጵያ አቆጣጠር በዘጠና እና በዘጠና ሁለት አመተ ምህረት የተካሄደ ከዛ በኋላ ግን ብዙም ብዛም አልነበረም። እንግዲህ ያንን ግምት ውስጥ በማስገባት ከእንደ ኢትዮጵያን አቆጣጠር ከሁለት ሺ ዘጠኝ ጀምሮ በየአመቱ ይህንኑ የሽልማት ፕሮግራም እያካሄድን እንገኛለን። ሲጀምር በሶስት መጽሐፍትን የጀመር ነው፣ የረጅም ልቦወለድ ግጥምና የልጆች መጽሐፍት ላይ አሁን ግን ሰፍቶ ትንሽ የጥናትና ምርምር መጽሐፍትን የግለ ታሪኮችንም አካቶ አሁን በዚህ አመት በሰባት ዘርፎች ሽልማት ለማካሄድ አራተኛውን ዝግጅት እያደረግና ያለ ነው። ይህንንም እንግዲህ ጥረት እውቅና ለመስጠት የሚቀጥለው ሳምንትም አንድ ሽልማት ይበረከትልናል። የአሜሪካ ሀገር የሚገኝ የአድዋ የባህልና የታሪክ ማህበር የሚባል የዘጋጆች ልማት እንቀበላለን። እንግዲህ ዋናው ዓላማ የ በየዓመቱ የሚታተሙው መጽሐፍ እንዲታዩ፣ እንዲመሰገኑ እና ጥሮቹ ደግሞ የበለጠ እውቅና እንዲያገኙ ለማድረግ ነው። ጥረት እያደረግን ያለ ነው። በቀጣይ ለወደፊት የምናስበው አንዱ እንግዲህ በተለያዩ የዓለም አቀፍ ቋንቋዎችም ተተርጉመው ለዓለም አቀፍ ገበያ መድረስ የሚችሉበትንም ነገር እናስባለን ለወደፊት። ምክንያቱም እነዚህ የሚመረጡት መጽሐፍትም በስነ ጽሁፍ ዳኞች ተዳኝተው ስለሚመረጡ ስለሆነ በዓለም አቀፍ የትመት ገበያ ውስጥ የሚገቡ ብዙም እንትን የሚሉ አይሆኑም እና እሱን ለወደፊት እናስባለን። እሱ አይ ቲንክ ብዙ ስራ የሚፈልግ ነው አሳች ብዙ የተበረታታ ሴክተር አይደለም ኢትዮጵያ ውስጥ ያው መንግስትም ብዙ ድጋፍ ማድረግ ያለበት ሬያ ነው። የህትመት ዋጋ ከጊዜ ወደ ጊዜ በጣም በጣም እየናረ እየመጣ ነው ያለው። የመጽሐፍ ለማሳተም ያስፈልገው ወጪ ያለ አይደለም፣ በጣም በጣም ብዙ የሆነ ነው እየመጣ ያለው እዛ ምክንያት ብዙም መጽሐፍ አሳታሚዎች፣ ፐብሊሸሮች እየተበረታቱ አይደለም ያለው እና በጣም አስቸጋሪ ሁኔታ ነው ያለው። ግን በተቻለ መጠን የሚደረገውን ጥረት ለማገዝ እንሞክራለን። ሁለት በእርግጥ ጥሩ ፐብሊሸሮች አሉ ብንዞ ያው የአካዳሚክ መጽሐፍ ብቻ ቢሆንም ያጋጠሙት የአዲስ አበባ ዩኒቨርሲቲ ፕሬስ እና የኢትዮጵያ ሳይንስ አካዳሚ ፕሬስ፣ እንግዲህ ሌሎችም እነዚህ በረታቱ በዛ መንገድ ነው ትንሽ ጥረት እያደረግን ያለ ነው። እንደው መጽሐፍን የማንበብ ባህል በኢትዮጵያ ምን ያህል የተበረታታ ነው ይላሉ? ወጣቱ ሴት ወንዱ ያነባል ይላሉ? አይ፣ እኔ እንግዲህ በጣም የተሻለ በፊት ከነበረው ጊዜ አሁን የተሻለ ነገር አለ ብዬ አስባለሁ። መጽሐፍት ይነበባሉ። ግንዞ ያው ምናልባት የተወሰኑ መጽሐፍት ዘርፎች ላይ ያተኩር ይችል ይሆናል ወይ የፖለቲካ ወይም ደግሞ የታሪክ እንደዚሁም ደግሞ ምናልባት የግለ ታሪኮች ላይ ያተኩር ይሆናል እንጂ አሁን የመጽሐፍት የማንበብ ልምምድ የተሻለ ነው የሚል ግምገማ ነው ያለን። በተለይ ሴቶች ደግሞ የበለጠ መጽሐፍት ብዙ እንደሚያነቡ ነው እንዲሁ እንዲሁ በራሳችን ያለን ኢንፎርማል ግንኙነት በተለይ ከዚህ ከመጽሐፍት ቤቶች ጋር ባለን ትን የምንረዳው እሱ ነው፣ እና ከጊዜ ወደ ጊዜ እየጨመረ እየመጣ እንዳለ ነው የምንገነዘበው። በስዊድናዊው የኬሚስትሪ ልህቅና አዲስ ነገር ፈጣሪ በአልፍሬድ ኖቤል ስም የተሰየመውና በሞተበት ጥቅምት ወር የስዊድኑ የሳይንስ አካዳሚ ሽልማት መስጠት የጀመረው ከጎርጎሮሳውያኑ 1901 ዓ ም ጀምሮ እንደሆነ ጽሑፎች ያሳያሉ። በብሪታንያ ነዋሪ የሆኑት የዘንድሮው የስነ ጽሑፍ ኖቤል ተሸላሚ ታንዛኒያዊው ደራሲ አብዱራዛቅ ጎርናህ በያዝነው የጎርጎሮሳውያን ዓመት መጨረሻ ላይ ከንጉሳዊው የሳይንስ አካዳሚ 10 ሚሊዮን የስዊድን ክሮን ወይም ወደ 1 ሚሊዮን ዶላር ይቀበላሉ። ደራሲ አብዱራዛቅ ጎርናህ የዘንድሮን የሥነ ጽሑፍ ሽልማት ማግኘታቸውን የሰሙት በካሜሩን ታዋቂው ደራሲ ኤጉኔ አቦዴ ለሽልማቱ አፍሪቃውያን ልንደሰት ልንኮራ ይገባል ብለዋል። ለዚህ ድንቅ ሽልማትና ክብር በመብቃታቸው አብዱልረዛቅ ጉርናህን እንኳን ደስ አሉ ትላለሁ። አፍሪካ ስትሸለም ማየት ሁሌም ትልቅ ክብር ነው። በአፍሪካ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለን ዜጎች ሁሉ በሽልማት ደስተኞች መሆን አለብን። የኢትዮጵያ የሥነ ጽሑፍ ሀብት በዓለሙ መድረክ እንዲነበብ ምን መደረግ ይኖርበት ይሆን? አስተያየቶን ይስጡን። አድማጮች ቃለ ምልልስ የሰጡንን በዶቼ ቬለ ስም እያመሰገንኩ በዚሁ የዛሬውን ዝግጅት ናበቃለሁ በቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።